ፕሮፌሰር ባህሩ ካሳሁን የነጠላ ተባራይ ጥርንቅ ስነስሌት መጽሐፍ ደራሲ። ይህ ለህትመት ያበቁት ሶስተኛ መጽሐፎ ነው። የመጀመሪያው ለፊዚክስ ሂሳባዊ ዝግጅት፣ ሁለተኛው ነጠላ ተባራይ ንፍቅ ስነስሌት ከፕሮፌሰር ወልዳረጋይ ውብነ ጋር ሆነው። ይህ ሶስተኛው ነጠላ ተባራይ ጥርንቅ ስነስሌት መጽሐፎ ከበፊቶቹ ሁለት መጽሐፍቶች የሚለየው በምንድን ነው? እሺ መለየቱን ለማስረዳት ምናልባት ስላለፉት ሁለት መጽሐፍት በመጠኑ ትንሽ መግለጽ ያስፈልጋል ይመስለኛል። የመጀመሪያው መጽሐፍ ልጀምር፣ ለፊዚክስ ሂሳባዊ ዝግጅት የሚለው መጽሐፍ የሚያስተዋውቀውና የሚያቀርበው ስለ አልጀብራ፣ አልጀብራ የሚለውን ቃል አልተረጎምኩም ከሰው ስም ስለመጣ ስለ አልጀብራ፣ ስነ ቅርጽ፣ ስነ ቅርጽ ጂኦሜትሪ የሚባለው ነው ከዛ ቀጥሎ ደግሞ ስለ ስነ ዘዌ ዘዌ ማለት እንግዲህ ለእንግሊዝኛው ቃል አንግል ትርጉም ነው። ስነ ዘዌ ስን ትሪግኖሜትሪ ማለት ነው። ስለዚህ ትርጉም ብዙ ልንጨዋወትበት እንችላለን፣ ግን ብንተው ይሻላል ለጊዜው። ከዛም ቀጥሎ የመጀመሪያው መጽሐፍ ስለ ለውጥ ያወራል። ግን እዛ ላይ የነበረን እውቀትና ያቀብነውም ስምሰ ሐሳብ የተወሰነ ስለነበረ እዛ መጽሐፍ ላይ ልናወራና ልናቀርብ የቻልነው ስለ አማሃኝ ለውጥ ቅልጥፍና ብቻ ነበረ። እዚህ ላይ ላቁሞ ስለ መጀመሪያው መጽሐፍ። ሁለተኛው መጽሐፍ የመጀመሪያው መጽሐፍ ከአቁመበት ጋር ይጀምራል። ይኸውም አማሃኝ የለውጥ ቅልጥፍና። ለውጥ በአካባቢያችን የሞላ ነገር ነው። ብዙ ለውጦች እናያለን ነጋዴው ስለ ወጪው ለውጥ ያስባል፣ ስለ ትርፉም ለውጥ ያስባል። ገበሩም ስለ ምርቱ ለውጥ ያስባል፣ ስለ ዝናቡ መጠን ለውጥም ያስባል። እና ለውጥ በአካባቢያችን የተሞላ ነገር ነው። ጥቂት ምሳሌ ለመስጠት ነው። ጥቂት እና ቀላል የሆኑ ምሳሌዎች አድማጮቹም በቀላሉ ሊገነዘቡት የሚችሉ ምሳሌዎችን ነው የሚሰጠው። ሁለተኛው መጽሐፍ ከአማሀኝ የለውጥ ቅልጥፍና ተነስቶ ወደ ቅጽበታዊ የለውጥ ቅልጥፍና ይወስዳል። አማሃኝ ስንል በተወሰኑ መጠኖች መካከል የሆነውን ለውጥ ነው እ አማሃኙን ነው እንጂ የሚሰጥህ በአንድ ጊዜ ወይም አንዲት ቅጽበታዊ በሆነች መጠን ውስጥ ያለውን ለውጥ አይሰጥህም። ስነ ስንደት ንፍቅ ስነ ስንደት በቅጽበታዊ ለውጥ ማለትም የተለወጠበት ነጻ ተባራዩ አነስተኛ በጣም አነስተኛ አነስተኛ ስንልም እንዲያውም ወደ ዜሮ የሚቃረብ ማለታችን ነው። ዜሮ አይደለም ወደ ዜሮ የሚቃረብ እንደዛ ስናደረግ ቅጽበታዊ የለውጥ ቅልጥፍናን እናገኛለን። ከቅጽበታዊ የለውጥ ቅልጥፍና ብዙ የምህንድስናና የሳይንስ አገልግሎቶችን በሁለተኛው ጽሑፍ በንፍቅ ስነ ስሌት ውስጥ አስረናል። ከዛ ቀጥለን ደግሞ ወደ ሶስተኛው መጽሐፍ ስንመጣ ሶስተኛው መጽሐፍ ከቅጽበታዊ የለውጥ ቅልጥፍና ይጀምራል። ከቅጽበታዊ የለውጥ ቅልጥፍና ጀምሮ ወደ ጠቅላላ ለውጥ ወደኋላ ነው የሚመለሰው። ከቅጽበታዊ የለውጥ ቅልጥፍና ወደ ጠቅላላ ለውጥ ይወጣ ይሄዳል። ይህንንም አካሄዱንም አገልግሎቱንም ጥቅሙንም ቀጥለን እንነጋገርበታለን። ዋናው ልዩነት ይሄ ነው። የመጀመሪያው ስለ አማኝ ስለ አልጀብራ ስለ ስነ ቅርጽና ስለ ስነ ዘዌ ከማውራቱም በላይ ስለ አመሃኝ ቅልጥፍና ተናገረ። ሁለተኛው ደግሞ ከአመሃኝ ቅልጥፍና ተነስቶ ወደ ቅጽበታዊ የለውጥ ቅልጥፍና አመርቷል። ከዛ ደግሞ ሶስተኛ ደግሞ ከቅጽበታዊ የለውጥ ቅልጥፍና ወደ ጠቅላላ ለውጥ። ጠቅላላ ለውጥ ምሳሌ ልስጥ ግን፣ አንድ ነጋዴ በእያንዳንዱ ዕቃ የሚያተርፈውን ያውቃል ያ እንግዲህ የገቢው ለውጥ ነው ማለት ነው። ጠቅላላ ለውጡን ለማወቅ ሲፈልግ ያጠቃላይ የሸጠውን እቃ ሁሉ ብምር ደምሮ የዛን ለውጥ ነው የሚያው። ያንን እንዴት እናገኛለን? በነገራችን ላይ የምሰጠው ምሳሌ ቀላል እንዲሆን ለማለት ነው እንጂ አገልግሎቱ ከዚህ የጠለቀ ነው። እንግዲህ የሶስቱ መጽሐፍ ልዩነት እና ቅደም ተከተላቸው ይህንን ነው የሚመስለው። አሁን ባወጡት ላይ በመግቢያው ጋር እንዳስቀመጡት በአዲሱ በሶስተኛው መጽሐፎ ላይ አንዳንድ የቃላት ትርጉም ማሻሻያዎች አለው። ከዛም እንደዚሁ በመጽሐፎ ውስጥ አንዱ ትኩረት የተሰጠው ቃላት ትርጉም ርቢና ውርስ ጉዳይ ነው። በዚህ ላይ በሦስተኛ መጽሐፍ ላይ ትኩረት ለመስጠት የወደዱት ወይም ግድ የተሰኙት ከምን አኳያ ነው? እርግጥ እንግዲህ አንደኛውና በሁለተኛውም ጽሁፉም በቀጥታ በግልጽ ባይሆንም ዘዴው ተጠቅሜበታለሁ። እዚህ ላይ ግን በግልጽ ለመናገር የፈለግኩት ጽሁፉ እየገፋው ሲሆን ተጨማሪ ጽሁፎችንም ማቅረብ አንዳንድ ቃላት አወራረስን ምሳሌ ሰጥቻለሁ። ምሳሌ ሰጠሁበት ምክንያት አንዳንድ ጊዜ አንድ ቃል ስሰጥ ይህን ቃል ከየት መጣው ብሎ ሰው እንደ አዲስ ቃል እንዳይወስደው እና እንዳይደናገር ለማለት ነው። ለምሳሌ ያህል አንድ ቀላል ምሳሌ ልስጥ። በአማርኛ የተለመደ ነው፣ ሁለት ወይንም ሶስት ቃላትን አቀነባብሮ አንድ ቃል ማግኘት። እርግጥ ያ ቃል ከሁለት ቃል መምጣቱን ላንገነዘብ እንችላለን። ለምስ ምሳሌ ልስጥህ ቀላል ምሳሌ። በአማርኛ ወረረ እንላለን፣ በላ እንላለን። ሁለቱን አጣምረን ወሮ በላ እንላለን። እንግዲህ ያሁን ወሮ በላን የሚያቅሰው ምናልባት ከወረረና ከበላ መምጣቱን ሊያውቅም ሊያውቅም ይችላል። እና እንደዚህ አይነት ስርዓቶችን ተጠቅሜያለሁም ወደፊትም እጠቀምባቸዋለሁ ለማለት ነው። ሌላ ምሳሌ ለመስጠት ማግስት እንላለን። የሰኞ ማግስት እንላለን። ማግስተ ሰኞ ማግስተ ሰኞ ብለን ማክሰኞ የሚለው ቃል ከማግስተ ሰኞ ነው የመጣው። ማግስተ ሰኞ የሚለው ከጊዜ ብዛት ማክሰኞ ሆነ። በተጨማሪም ደግሞ ለምሳሌ ሌላ ምሳሌ ልስጥ። ብል ብሆ እንላለን ዱቄትና ውሃ ተደባልቆ ብሆን ይሰጣል። ከዛ ብሆን የምናስቀምጥበት እቃ አለ ብሆና እቃ ምረው ቡሆካ ወይንም ከጊዜ ብዛት ደግሞ ቦሃካ ይሆናሉ። ይሄን ያደረግኩበት ምክንያት አንዳንድ ጊዜ ትንሽ ሰወር ያሉ ቃላትን በእንግሊዝኛ እንዳሉ ከመጠቀም ይልቅ በአማርኛ ብጠቀም ይሻላል በማለት ነው። ለምሳሌ ያህል አንድ ቃል እዚህ መጽሐፍ ውስጥ የተጠቀምኩበት አለ ያም በእንግሊዝኛ ሶፍትዌር ለሚባለው ሶፍት በቀጥታ ባይተረጉመውም የአማርኛ ትንቡሽ የሚለው ነገር ለሶፍት ሊሆን ይችላል። ዕቃም አለን እና ትንቡሽ ቃብል ሶፍትዌር ለማለት ነው እና አዲስ ቃል አይደለም። ትንቡሽ እና ዕቃ ነው ሶፍትዌር ከሃርድዌር ለመለየት ነው። ምክንያቱም በአሁኑ ዘመን ስለ ኮምፒውተር ነክ ነገር ብዙ ሰው ስለሚያውቅ ሶፍትዌር ሶፍትዌር ይላል። ስለዚህ በዛ ተጠቅሜ ያለሁም ለዚህ ምክንያት ነው። አንዳንድ መረጃዎችንም የሰጠሁት። ሌላው ደግሞ አንዳንድ ጊዜ ትርጉም ስሰጥ መጽሐፉ ላይ አንዳንድ መዝገበ ቃላትን ተመልክቻለሁኝ። ከአማርኛ ወደ እንግሊዝኛ የሚተረጉሙ መዝገበ ቃላት አንዳንድ ጊዜ ቃሉን፣ ግሱን በተለይ በሦስተኛ መደብ ተባዕት ነው የሚሰጡት። በላ ብሎ ነው የሚሰጡት። ጠጣ፣ ሄደ ብሎ ነው የሚሰጡት እና ይሄ የበላ ትርጓሜ ኢት ይሆናል። ግን በእርግጥ በደንብ ስንመለከተው ኢት አይደለም። የበላ ትርጉም ኤት ነው። ምክንያቱም የአማርኛው በላ የሚለው በሦስተኛ መደብ ተባዕት ያለፈ ነው ያለፈ ግስ ነው። በዛ አልተጠቀምኩም። ይሄንን ለወጥ አድርጌው እኔ በላ የሚለውን ኢት እንላልኩት እንጂ ኤት አላልኩትም። አብዛኛዎቹም የአማርኛ ከአንድ መዝገበ ቃላት በስተቀር ይህንን በእንግሊዝኛው ሶስተኛ መደብ ኃላፊ ግስ አድርጎ የጻፈ አላየሁ። ይህንንም ለማብራራትና ሰው ግር እንዳይለው ለማለት ነው ትንሽ ለውጥ ያደረግኩት። ከጠቀሷቸው ውስጥ በዚህ በመጽሐፉ ላይ ስነ ስሌት በሁለት ዋና ክፍሎች እንደሚከፈል መጽሐፉ ላይ ያስቀምጠዋል። ሁለቱ የስነ ስሌት ዋነኛ ክፍሎች ምንድን ናቸው? በሁለቱ ስነ ስሌት ዋነኛ ክፍሎች ያለፈው መጽሐፍ ንፍቅ ስነ ስሌት የሚለው ነው። ንፍቅ ማለት የተሰጠ ተግባር ተግባር ማለት ፋንክሽን በእንግሊዝኛ ፋንክሽን ነው የሚሉት። ፋንክሽን እንግዲህ ነጻ ተባራይ እና ተባራይ ማለት ቬሪየብል ማለት ነው። ነጻ ተባራይ እና ጥገኛ ተባራይ አለው እና ንፍቅ ስነ ስሌት የሚያደርገው ምንድን ነው ነጠላ ተባራዩ በጣም ትንሽ ሲሆን እና ወደ ዜሮ እየተቃረበ ሲሄድ የተግባሩና የነጻ ተባራዩ ለውጥ ለውጥ ነው ምለው ለውጡ የተግባሩ ለውጥ ነው ምለው የተግባሩ ለውጥ በጣም እያነሰ ሲሄድ እና የተባራዩ የነጻ ተባራዩ ለውጥ በጣም እያነሰ ሲሄድ የሁለቱን ንጽር ምን ይሰጠናል ብሎ ነው የሚጠይቀው። ይህም ቅድም እንዳልኩት ቅርጽበታዊ የለውጥ ቅልጥፍና እንደሚሰጠው። ይሄ አንዱ የስነ ስሌት ቅርንጫፍ ነው፣ ንፍቅ ስነ ስሌት የሚባለው። ሁለተኛው ቅርንጫፍ ደግሞ ጥርንቅ ስነ ስሌት ነው። ጥርንቅ ስነ ስሌት በላይ ላዩ ወይም በአጠቃላይ እንመልከተው ብንል የንፍቅ ስነ ስሌት ተቃራኒ ነው። በሂሳብ ብዙ ተቃራኒና ጥንድ የሆኑ ጽንሰ ሀሳቦች አሉ። መደመርና መቀነስ እርስ በርሳቸው ተቃራኒ ናቸው። አንዱ የሰራውን አንዱ ይደመስሰዋል። ማባዛትና ማካፈል እንደዚሁ ጥንድና ተቃራኒ ናቸው። ንፍቅ ስነ ስሌትና ጥርንቅ ስነ ስሌት ጥንድና ተቃራኒ ናቸው። ንፍቅ ስነ ስሌት የተግባሩን ለውጥ በትንሹ ወስዶ የተግባሩ ነጻ በተግባሩ ነጻ ተባራይ በማካፈል ያንን ልከት በመውሰድ ማለትም የነጻ ተባራይ ወደ ዜሮ እየተቃረበ ሲሄድ ለማሳየት ተግባሩን እና ነጻ ተባራዩን በትናንሽ ክፍሎች ይከፍላል። በትናንሽ ክፍሎች ጥርንቅ ስነስሌት ግን እነኛ በትናንሽ የተከፋፈሉትን ይሰበስብና እንደገና ይደምራቸዋል። ደምሮ ያስራቸዋል። ለዚህ ነው ጥርንቅ የተባለው እና ንፍቅ ስነስሌት የተሠራውን ጥርንቅ ስነስሌት ይቀለብሰዋል። የተቀላቢጦች ነው የተገላቢጦች ነው የሚሆነው። እንዲህም ተገላቢጦሽነቱም ለብዙ አገልግሎት ይጠቅማል። ዋናው ልዩነት ይሄ ነው። ንፍቅ ስነስለት በንዑስ ክፍል የሆኑትን ጥገኛ ተባራዩን እና የነጠላ ተባራዩን ንጽር ሬሾ እንደ ፍራክሽን ወስደው ማለት ነው ያንን የእነኛን መጠን በማግኘት ጥርንቅ ስነትለት ደግሞ የእነኚህን መጠኖች ሰባ አስቦ በመደመር ጠቅላላ ለውጥን ያገኛል። ይሄ ነው ዋናው ልዩነታቸው። አንዱ የአንዱ ቅልብስ እንደሆነ ልክ እንደ እንትን እንመለከተው። ልብስ እንደ መልበስ እና ልብስ እንደ ማውለቅ እንመለከተው። እንደዛ አይነት ነው በአልባ አነጋገር ማለት ነው። ይህስ መጽሐፍ ሦስተኛ ሆነው ከዚህ በፊት የወጡ ሁለቱ አሉ። ሁለቱ መጽሐፍቶች ካሁን ድረስ ምን አይነት ጠቀሜታ ወይም ትሩፋቶችን አስገኝተዋል ለተማሪዎች ሀገር ቤት ውስጥ? ይሄኛው ሶስተኛውስ ምን አይነት ትሩፋት ያስገኛል ወይም ጠቀሜታ ላይ ይላል ብለው ያስባሉ? እስካሁን ምን ውጤት አግኝታችኋል ለድካማችሁ? የእውነቱን ለመናገር በግልጽ መናገር ይሻለኛል። ሁለቱን መጽሐፍ ስፌ ሁለቱን መጽሐፍ ኢትዮጵያ ገብተዋል። ምን ያህል ተማሪዎች እንደተጠቀሙበት ከዛ የማገኘው ብዙም አስተያየት አላገኘሁም። እርግጥ የመጀመሪያው በአዲስ አበባ ዩኒቨርሲቲ ነው የታተመው። ሁለተኛው ደግሞ በጎንደር ዩኒቨርሲቲ ታትሟል። ከተማሪዎቹ እንግዲህ አንዳንድ ኢሜይል እንኳን ሳይሆን ዩቱብ አንዳንድ ጊዜ ስመለከት አንዳንድ ሰዎች ስለሱ የሰጡት አስተያየት አለ። እርግጥ ተማሪዎች በዚህ አይነት መጽሐፍ መኖሩን እና አለመኖሩን በደንብ ላይ ይገነዘቡ ይችላሉ። ቢገነዘቡት ግን በእኔ አስተሳሰብ ይጠቅማቸዋል ብዬ ነው ማስበው። እንደዛ ብዬ ባላስብ ይህን ያህል ዓመት አለፋበትም ነበር። ለወደፊት እድሉ በደንብ ሲስፋፋ መጽሐፉን በደንብ ሲተዋወቅ ብዙ ጠቀሜታ ይኖረዋል። የጠቀሜታውንም መጠን ለመናገር ይችል ይሆናል። እነዚህ አይነት ነገሮች ከፍተኛ አስተዋጽኦ አላቸው። ይህ ተግብር ላይ እንዲውል ለማድረግ ከዩኒቨርሲቲ ፕሬዚደንቶች እንደዚሁም ከትምህርት ሚኒስትር ወይም ከሚኒስቴር ዴኤታ ጋር በቀጥታ ለመገናኘት እና ይሄ ጥቅም ላይ በምን መልኩ ሊውል እንደሚችል ጠቀሜታውንም ዋጋዎች ምን ያህል እንደሆኑ ያንን ለማሳየት ጥረት በእናንተ በኩል አድርጋችኋል? ካልሆነስ ለማድረግ እሳቤ የላችሁም? ጥረቱማ ተደርጓል። በተለይ ከጎንደር ዩኒቨርሲቲ ጋራ ብዙ ልውውጥ ነበረ። ዋጋውንም ጠቅሳል። ዋጋውን ረሳሁት እንጂ አሁን በአእምሮዬ፣ ከኢትዮጵያዊ ተማሪዎች አቅም ጋር እንዲመጣጠን ተመጣጣኝ እንዲሆን ተብለን ተነጋግረን ነበራል። ልውውጣችንም ከፍተኛ ደረጃ ባሉት በፕሬዚዳንትና በፕሬዚዳንቱ የወከላቸው የወከላቸው አካዳሚክ ቫይስ ፕሬዝዳንት ከነሱ ጋራ ነበረ ልውውጣችን። በነገራችን ላይ ሶስተኛው መጽሐፍም ጀምሮ ያለሁኝ ባህር ዳር ዩኒቨርሲቲ ጋራ መጀመሪያ ግንኙነት የነበረኝ ከባህር ዳር ዩኒቨርሲቲ ፕሬዝዳንት ጋር ነበረ። ከዛ ደግሞ ወደ አካዴሚክ ቫይስ ፕሬዝዳንት፣ ከዛ ደግሞ ወደ ከሌላ ሰው ጋራ አገናኝቶኛል። ከዚህም ጉዳዩን ከሚያስፈጽመው ሰው ጋራ ከሱም ጋራ ውይይት እያደረግን ነው። የመጨረሻውን ውጤት ግን ገና አልደረስንበትም። እርግጥ መጽሐፉ አሜሪካን ሀገር ታትሟል። እንግዲህ ዋናው ነገር በሀገር ቢታተምና ዋጋውም ደግሞ ከኢትዮጵያዊ ተማሪዎች ጋር አቅም ጋራ ተመጣጣኝ ቢሆን በጣም ደስ ይለኛል። ጥረቱ አለ ግን ጥረቱ አጥጋቢ ነው ወይ የሚባለው እንግዲህ አቅማችንም ሰርተናል። እግጥ መመላለሱም አንደኛ ወጪውም አይቻልም፣ ሁለተኛም እንግዲህ ትንሽ የቤተሰብ ኃላፊነትም እዚህ ስላለ ብዙ መመላለስም በእኔ በኩል አቅሙ ያንሰኛል በስልክና በኢሜል ግን ለመለዋወጥና ሀሳብ ለመካየር በጣም ዝግጁ ነኝ ሞክር ያለው አሁን እንዳልኩ ሶስተኛው መጽሐፍ ከባህር ዳር ዩኒቨርሲቲ ጋራ ነው ድርድሮ ያለው ያ ካልተሳካም ሌሎች ዩኒቨርሲቲዎችንም እሞክራለሁ። ሌላስ ለወደፊቱ ያለሁት እቅድ ምንድን ነው? ይህንን አስመልክቶ ሌሎች ተከታይ መጽሐፍት እንደዚሁ በአራተኛ ከዚሁ ጋር በተያያዥነት የሚሄድ ለማዘጋጀት እቅድ አሎት? ከዛ ባሻገርስ ወይም ወደፊት የጥሮታ ጊዜዎን አገር ቤት ሄደው በአንድ ዩኒቨርሲቲ ውስጥ ይህንን ትምህርት እንዲስፋፋ ለማድረግ ወይም በትምህርት ሚኒስቴር ደረጃም ቢሆን በጠቅላላ በአማካሪነትም ቢሆን እገዛ ለማድረግ የመሳሰሉ ሀሳቦች ሳሉት የወደፊት ሳቢው ምንድን ነው በዚህ ዘርፍ? ጥሩ ጥያቄ ነው። ረዘም ያለ መልስ ልሰጥህ ነው። እርግጥ ሌላ እቅድ አለኝ። በመጀመሪያው መጽሐፍ ላይ የተናገርኩት መሰለኝ ዋናው ዓላማዬ ስለ ፊዚክስ መጽሐፍ ለመጻፍ ነበረ። ፊዚክስ ጽንሰ ሀሳብ ማለት ነው። ለመጽሐፍ ነበረ ዓላማ ግን እንደጀመርኩት ሂሳብ መንገድ ላይ ስለገባ የሂሳቡን ጉዳይ መጀመሪያ ላጠናቀቅ ብዬ ነው። ስለ ሂሳብ ከተነሳ እኔ በትምህርቴ ፊዚክስና ምህንድስናን ነው ያጠናሁት። እርግጥ ፊዚክስና ምህንድስና ለማጥናት ሂሳብ ያስፈልጋል። ሂሳቡን ነክ በሆነ ጽሁፍ ይሄ ሶስተኛው ጥርንቅ ስነስሌት የመጨረሻዬ ነው የሚሆነው። ከዚህ በኋላ እኔ እዚህ አድርሻዋለኝ። ከዚህ በኋላ ሌሎች ሊገፉበት ይችላሉ። እኔ አሁን አላማዬ በፊዚክስ መጽሐፍ ለመጻፍ ነው። በተለይም ፊዚክስን ጠቅላላ ፊዚክስ ሳይሆን ሜካኒክስን የተመረኮዘ ሜካኒክስ ላይ እንግዲህ ስለ ከአይነቴክ ኤነርጂ፣ ስለ እንቅስቃሴ ስለ እንቅስቃሴ እየመሰለ ጽሁፍ ለመጻፍ ነው። ስለ ኤሌክትሪሲቲ፣ ማግኔቲዝም፣ ኒኩሌር ፊዚክስ ሌሎች እተዋዋለኝ ግን ይሄንን ሜካኒክስ ነክ የሆነ ጽሁፍ ለመጻፍ ሀሳብ አለኝ። እንዲያውም መጀመር ጀምረዋለኝ ግን ምን ያህል ጊዜ እንደሚፈጅብኝ አላውቅም። ቀደም ብዬም እንደነገርኩ ከዚህ በፊት ጠይቄ ነበረ፣ ግን የጠየቅኩት በቀጥታ ሳይሆን በተዘዋዋሪ መንገድ ነበረ። ራአንትን ጎንደር ይኑ በቀጥታ አይደለም የጠየቅኳቸው፣ በተዘዋዋሪ መንገድ ነው። ለማስተማር ትፈልጋለህ ወይ ተብዬ ተጠይቄ፣ ሶስተኛ ሰው ነው የጠየቀኝ። ፈልጋለሁ፣ አስተምራለሁ። ግን እኔ በእንግሊዝኛ ማስተማር አልፈልግም፣ በአማርኛ ነው የማስተምረው። በአማርኛ ለማስተማር የሚፈቅዱልኝ ከሆነ እና አስተማሪዎችን ሰብስቤ ሂሳብ በአማርኛ ለማስተማር ተፈቀዱልኝ፣ እሄዳለሁ የሚል ሀሳብ ነበረኝ። አሁንም ቢሆን እንደዚህ አይነት እድል ካጋጠመኝ፣ የቤተሰብ ኃላፊነት ካልያዘኝ በስተቀር ሄዶ ቢያንስ እንኳን ለስድስት ሳምንት ያህል በአማርኛ ባስተምር በጣም ደስ ይለኛል። ይህን የምፈልግበት ምክንያት ዋናው አስተማሪ ከተማሪዎቹ ይማራል። ስለዚህ በአማርኛ ሳስተምር አንዳንድ ቃላት ምናልባት በትርጉም ረገድም ሆነ በአቀራረብም እነሱም አስተያየት ሊሰጡኝ ይችላሉ። አይ ይሄ ቃል እንደዚህ ቢሆን ይሻላል ብሎ ሀሳብ ቢሰጡኝ ተቀብዬ፣ አስቤ ከተስማማኝ ያንንም ለመለወጥ እንዲችል ነው። ሁለተኛ ደግሞ ዋናው ነገር የሚሆነው አሁን ይሄንን በአማርኛ እንትን ለምሳሌ ፊዚክስ፣ ሰብአዊ ዝግጅት የሚለውን እና እንፍቅ ስነ ስሌት የሚለውን እንደዚሁም ደግሞ ጥርንቅ ስነ ስሌትን በአማርኛ እነሱ ቢያጠኑ ለሁለተኛ ደረጃ እና ለከፍተኛ ሁለተኛ ደረጃ የሚያገለግሉ መጽሐፍን ለመጽሐፍ ዝግጁ የሚሆኑት እዛ ያሉት አስተማሪዎች ናቸው። አንደኛ ተማሪዎቻቸውን ያውቃሉ። ሁለተኛ ካሪኩለሙ በየጊዜው ሲለዋወት የካሪኩለሙንም ለውጥ ያውቁታል። እኔ ከሩቅ ሆኜ ካሪኩለሙን ለውጥ አልፎ አልፎ ነው እንጂ የምሰማው በየጊዜው የሚደርሰኝ ትኩስ የሆነ መረጃ የለኝም። በአጭሩ እዛ ሄደው ቢያንስ ለስድስት ሳምንት እንኳን ለማስተማር ፈቃደኛ ነኝ፣ እፈልጋለሁ። ፕሮፌሰር ባህሩ ካሳሁን የነጠላ ተባራይ ጥርንቅ ስነስሌት መጽሐፍ ደራሲ፣ ስለ ቃለ ምልልሱ እናመሰግናለን። እኔም በጣም ነው የማመሰግነው ይህንን እድል ስለሰጡኝ፣ በጣም ነው የማመሰግነው።